The Voice of America The you, away. Radio ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መስከረም 28 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል። አስተናጋጆቻችሁ ቆንጅ ይታየና፣ ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተንን በኢትዮጵያ የወቅቱ ሁኔታ ላይ የኦሮሞ ዲሞክራሲያዊ ፓርቲና የኢትዮጵያውያን ዜጎች ለማኅበራዊ ፍትሕ ኢዜማ ዛሬና ትናንት መግለጫዎችን አውጥተዋል። የስትራክቸር የሕገ መንግሥት መሰረት ያለው ነው ግጭት የሚል አንደኛው ነጥብ ነው። ሁለተኛው ግን ይህንን ተጠቅመው የሚያራግቡ ሀይባ እያጡ ሚዲያዎች አሉና በነፃነትና እና በልቅነት መካከል ልዩነት እስከሚጠፋ ድረስ በአንድ ሕዝብ የሌላ ሀገር ሕዝብ እስከሚመስል ድረስ ከሌተነስ ከሌተቀመጠ እያሉ ጦርነት የሚያውጁትን ስርዓት እንዲያሲይዝ ስልጣን የተሰጠው አካል አለ። ይህንን ስርዓት እንዲያሲይዝ አንዱ ጥሪ ሱ የኢዜማ ሊቀመንበር አቶ የሸዋስ አሰፋ ናቸው። የሰማችኋቸው በመግለጫዎቹ ላይ ዘገባ በአብይ ርዕስ ይዘናል። የሰዓቱን አርዕስተ ዜና ቆንጂት አሰማናለች። ዓለም አቀፍ ቀይ መስቀል በዓለም ዙሪያ የደረሱበት ጠፍቷል ተብሎ ከቀረቡለት ሰዎች ቁጥር ውስጥ የሚበዙት ናይጄሪያውያን መሆናቸውን አስታውቋል። የደቡብ ሱዳን ፕሬዚዳንት ሳልቫኪር አስተዳደር እርስ በርስ ጦርነቱን ለማስቆም የተደረሰውን ስምምነት ተግባራዊ የማያደርግ ከሆነ ዩናይትድ ስቴትስ ተጨማሪ ማዕቀብ ለመጣል ዝግጁ ነች ሲሉ በደቡብ ሱዳን የዩናይትድ ስቴትስ አምባሳደር አስታወቁ። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ዓለም አቀፍ የቀይ መስቀል ኮሚቴ በዓለም ዙሪያ የደረሱበት ጠፍቷል ተብሎ ከቀረቡለት ሰዎች ቁጥር ውስጥ የሚበዙት ናይጄሪያውያን መሆናቸውን ዛሬ አስታወቀ። ባለፉት አስር ዓመታት እስላማዊ የሁከት ቡድን ቦኮ ሐራም አገሪቱ ውስጥ ውጊያ ከከፈተ ወዲህ ወደ 22,000 የሚጠጉ ናይጄሪያውያን የገቡበት ጠፍቷል። በዘገባዎቹ መሠረት ቺካ ኦዱዋ የነውጡ ማዕከል ከሆነችው ቦርኖ ክፍለ ግዛት ያጠናቀረውን ዘገባ ትዝታ በላቸው ታቀርበዋለች። የታንዛኒያ ፖሊስ የቴሌቪዥን ጋዜጠኛውን ጆሴፍ ጋንዳይን ባለፈው ነሐሴ ይዞ ለሶስት ቀናት እስር ቤት ካቆየው በኋላ በዋስ አብዱልሐሚድ ባላ ከአንድ አምስት ዓመታት በፊት ለጥቂት ከከፍተኛ ጥቃት አመለጠ። በዚያን ዕለት ነውጠኞቹ የቦኮ ሐራም ተዋጊዎች የቦሮኖ ስቴት መኖሪያ ሀገሩን ጓዛን ወረው ነበር። ሱዶን ሱና ደንድ ደንድ ዲያዋ በጣም ብዙ የቦኮ ሐራም ተዋጊዎች መንደራችን ውስጥ ገብተው ነበር፣ ግን አንድ አስር የሚሆኑ በሞተር ሳይክል ላይ ሆነው ያሳድዱን ነበር፣ እየተኮሱብንም ነበር ነበር ነው ያለው በሐውሳ ቋንቋ። በዚያ ግርግር ውስጥ ነው ባላ አባቱና ታናሽ ወንድሙ የተሰወሩበት። ከዚያን ጊዜ ወዲህ መዳረሻቸው አልታወቀም። ስለዚህም ለዓለም አቀፉ የቀይ መስቀል ኮሚቴ እንደ ጠፉበት አስታወቀ። ቀይ መስቀል እንደሚለው ጠፉ ተብለው ከወላጆችና ከቤተሰብ የደረሰው የናይጄሪያውያን ቁጥር 22,000 ደርሷል። 99 በመቶ ከነውጠኛው ቦኮ ሐራም እንቅስቃሴ ጋር በተያያዘ የተሰወሩ ናቸው። ስማቸው ለዓለም አቀፉ ድርጅት ከተላለፈው 60 በመቶ ሕፃናት ናቸው። የዓለም አቀፉ ቀይ መስቀል ኮሚቴ ፕሬዝደንት ሁኔታውን የወላጆች የመጨረሻው አስጨናቂ ሲሉ ገልጸውታል። እንዲያም ሆኖ የተመዘገበው ቁጥር እውነታውን አያሳይም፣ ምክንያቱም ቦኮ ሐራም አሁንም በጠለፋው ቀጥለዋል ብለዋል። የናይጄሪያ መንግስትም ቤተሰቦችን እንደገና ለማዋሃድ እየሰራ መሆኑን የቦሮኖ ስቴት አስቸኳይ እርዳታ አቅራቢ ድርጅት ኃላፊ የአባዋ ካኮሎ ተናግረዋል። የደቡብ ሱዳን ፕሬዚደንት ሳልቫኪር አስተዳደር የእርስ በርስ ጦርነቱን ለማስቆም የተደረሰውን ስምምነት ተግባራዊ የማያደርግ ከሆነ ዩናይትድ ስቴትስ ተጨማሪ ማዕቀቦችን ለመጣል ዝግጁ ነች ሲሉ በደቡብ ሱዳን የዩናይትድ ስቴትስ አምባሳደር ቶማስ ሃሼክ አስታውቀዋል። አምባሳደሩ ትናንት ጁባ ውስጥ ለጋዜጠኞች በሰጡት ቃል የሀገሪቱ መሪዎች የሰላም ውሉን ተግባራዊ ማድረግ ላይ ማትኮር አለባቸው ነው ያሉት። ያ ካልሆነ ግን ዩናይትድ ስቴትስ ማዕቀቦቹን ልታጠናክር ትችላለች ብለዋል። አምባሳደሩ ተቃዋሚው መሪ ሪክ ማቻር ተገኙም አልተገኙ የአንድነት መንግስቱ በተያዘለት የህዳር ወሬ ጊዜ ገደብ ይቋቋማል ሲሉ የደቡብ ሱዳኑ ፕሬዝደንት ሳልቫ ኪር በቅርቡ ላወጡት መግለጫ የሰጡት የነቀፋ ምላሽ ነው የሚመስለው። እኛ ስለ ህዳር 12 ስናስብ ተገኙም አልተገኙ አንልም። በእኛ አመለካከት ህዳር 12 በሰላም ስምምነቱ መሰረት ሁሉም ወገኖች የሚሳተፉበት የአንድነት መንግስት ተግባራዊ የሚሆንበት የጊዜ ገደብ ነው። ሌላኛው ወገን በሌለበት በሰላም ስምምነቱ መሰረት የተቋቋመ የአንድነት መንግስት አይኖርም ብለዋል። የታንዛኒያ ፕሬዚደንት ጆን ማግፉል የፕሬስ ነፃነትን በማጥበብ እየተከሰሱ ናቸው። ይህ ዜና ቀደም ሲል ጀመር ብሎ፣ ነበር ተጠናቋል። አሁን ሙሉ ይቀርባል። ፕሬዚደንት ማግፉል ወደ መንበረ ሥልጣኑ በዘለቁባቸውና በቆዩባቸው አራት ዓመታት ውስጥ ያወጧቸው ጥብቅ የመገናኛ ብዙሃን ሕግጋትና እያካሄዷቸው ናቸው የሚባሉ የማዋከብ እርምጃዎች ቡልዶዘር የሚል ተቀጥያ ስም እንዳሰጧቸው ይነገራል። ሪፖርተራችን ቻርልስ ኮምቤ ከዳር ኤስ ሰላም ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች። የታንዛኒያ ፖሊስ የቴሌቪዥን ጋዜጠኛውን ጆሴፍ ጋንዳይን ባለፈው ነሐሴ ይዞ ለሦስት ቀናት እስር ቤት ካቆየው በኋላ በዋስ ለቆታል። ፖሊስ ጋንዳይን ያሰረው የሐሰት መረጃ አውጥተሃል በሚል ነው። ጋንዳይ ግን ዘገባው ትክክለኛ እንደሆነ አበርትቶ ይናገራል። ና ናጀ ዛ ዮ ናያ እውነተኛ ዘገባ አውጥተህ ባለሥልጣናቱን ከነካሃቸው አንዳንዴ ትታሰራለህ። እውነትም ተናግረህ ውሸት ነው የተናገርከው ይሉሃል ነው የሚለው ጋንዳዬ በስዋሂሊ ቋንቋ። ከጋንዳዬ አንድ ወር ቀደም ብሎ ኤሪክ ካቤንዴራ የሚባል ሪፖርተር ቀረጥ በማጭበርበር በህገ ወጥ መንገድ የተገኘን ገንዘብ ለማጽዳት በመሞከርና የተደራጀ ወንጀል በመፈጸም ተጠርጥሮ ታስሮ ነበር። ካቤንዴራ ግን ውንጀላዎቹን ያስተባብላል። ክሶቹ የተመሰረቱበት በፕሬዝደንት ማጉፉሊ መንግስት ላይ ወቀሳ የሚያሰሙ ዘገባዎችን በማውጣቱ እንደሆነ ይናገራል። የመብቶች ተማጓቾችም እነዚህ አድራጎቶች ፕሬዝደንት ማጉፉሊ መገናኛ ብዙሃኑን ዝም ለማሰኘት እያካሄዱ ያለው እንቅስቃሴ አካል መሆናቸውን ይናገራሉ። የታንዛኒያ የማስታወቂያ ሚኒስትር ሄሪሰን ሞዋንኩዌሌ ለቪኦኤ በሰጡት ቃል ታንዛኒያ ውስጥ የፕሬስ ነፃነት እንዳለ ተናግረው ክሶቹን ጊዜ ይኖረሃል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቱርክ በሰሜን ምስራቅ ሶሪያ አሸባሪዎች አድርጋ በምትቆጥራቸው በኩርዶች ላይ ለረጅም ጊዜ አቅዳ ያቆየችውን ወታደራዊ የጥቃት ዘመቻ ጀምራለች። ኩርዶች በምዕራባውያን ዘንድ ደግሞ በአብዛኛው በጸረ እስላማዊ መንግስት ጦርነት ቁልፍ አጋር ተደርገው ነው የሚታዩት። የቱርክ ፕሬዚደንት ሬቼፕ ጣይብ ኤርዶዋን የሰላም ምንጭ ተብሎ የተሰየመውን የጥቃት ዘመቻ ጀምረናል ብለው ዛሬ ነው ይፋ ያደረጉት ዓላማው በቱርክ ላይ የተደቀነውን የሽብር አደጋም ለመደምሰስ ነው ብለዋል ቱርክ ወታደራዊ ዘመቻዋን የጀመረችው ዋይት ሀውስ የዩናይትድ ስቴትስ ኃይሎች ከአካባቢው እንደሚወጡ በድንገት ማስታወቁን ተከትሎ ነው የቱርክ የአየር ኃይል በድንበሩ በሶሪያ በኩል የምትገኘውን ራስ አልአየንን ከተማ መደብደቡን የአካባቢው የእንቅስቃሴ አስተባባሪዎች ተናግረዋል። ከከተማይቱ የሚወጣ ጢስም ይታያል። በኩርዶች የሚመራው የሶሪያ ዲሞክራሲያዊ ኃይሎች ድርጅት የቱርክ የጦር አውሮፕላኖች የሲቪሎች መኖሪያ አካባቢዎችን እየደበደቡ መሆኑንና ነዋሪዎችን በእጅጉ መሸበራቸውን እየተናገሩ ነው። የወቅቱ የጸጥታው ምክር ቤት ፕሬዝደንት የሆኑት በተባበሩት መንግስታት ድርጅት የደቡብ ሱዳን አምባሳደር ጄሪ ማቲጂላ ሁኔታውን እየተከታተልን ነን ብለዋል። ሁሉም ወገኖች ከፍተኛ መቆጠብ እንዲያሳዩ፣ በተለይም የሲቪሎችን ደህንነት እንዲያረጋግጡም አሳስበዋል። አያይዘውም የሶሪያ ግጭት ወታደራዊ መፍትሄ የሚያስቆመው አይደለም ሲሉ አክለዋል። ይህ በዚህ እንዳለ ፕሬዚደንት ዶናልድ ትራምፕ በሀገር ውስጥ በሰፊው እየተነቀፈም ቢሆን ዩናይትድ ስቴትስ ወታደሮችን ለማስወጣት ውሳኔያቸው ዛሬም እየተከላከሉ ናቸው። ማለቂያ የሌለው የማይረባ ጦርነት ለእኛ አክትሞልናል ማለታቸው ተጠቅሷል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ቱርክና ሶሪያ ድንበር ላይ ሊቋቋም የታሰበው ሊከለል የታሰበው የሲቪሎች መጠበቂያ ዞን ሲቪሎችን ከጥቃት ሊጠብቃቸው አይችልም ሲል አስጠንቅቋል። በዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዚደንት ዶናልድ ትራምፕ ከሥልጣን መወገድ ላይ የሚያደርስ ጥፋት ፈጽመው እንደሆነ የተከፈተው ምርመራ ሕገ መንግሥቱን የጣሰ ነው ሲል ዋይት ሃውስ አልሳተፍበትም ብሏል። የዋይት ሃውስ ቤተ መንግሥት ነገረ ፈጅ ፖትስ ቺፖሊኒ ሚስተር ትራምፕ ዴሞክራቱን ፕሬዚደንታዊ እጩ ተቀናቃኛቸውን የቀድሞውን ምክትል ፕሬዚደንት እንድትመረምር ጆ ባይደንን እንድትመረምር ዩክሬንን በመጠየቃቸው ህግ ተላልፈው እንደሆን እየመረመሩ ላሉት ለተወካዮች ምክር ቤቱ ዴሞክራት መሪዎች አፈ ጉባኤዋ ናንሲ ፔሎሲን ጨምሮ ባለ ስምንት ገጽ ደብዳቤ ጽፈዋል ሚስተር ትራምፕን መሰረታዊ ፍትሃዊነትና ተገቢውን ሕገ መንግሥታዊ ሂደት ነፍገዋቸዋል ሲሉ ቺፖሊኒ ዴሞክራቶቹን ወንጅለዋል ናንሲ ፔሎሲ ግን ይህንን ውንጀላ አጣጥለዋል የዜናው ሰዓት አበቃ። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 28 ምሽት ፕሮግራማችን ነው። ወገን ለይተው በሚጋጩና ሰላማዊ ነዋሪዎችን ያጠቃሉ በተባሉ ወጣቶች መማረራቸውን የሚናገሩ እናቶችና ሴቶች ከትናንት በስቲያ እንዲሁም ትናንት ድሬዳዋ ውስጥ ሰላማዊ ሰልፍ አድርገዋል። ሁለቱ ስድስት ነው። ሌሊቱን በራኬ ሲደበደባደረ በማግስቱ ቀጠለ። በቃ እንጭፍ ነው የሚወረውት በወንጭፍ ነው። ብዙ ጸጉር ለውጦች መጥተዋል። የማይታወቁ ሰዎች ከገጠር አካባቢ የመጡ ናቸው። ጸጉር ለውጦች ናቸው። ከፊት እነሱ ይወራወራሉ። ከኋላ ዘረፋን ከጀመረ ኢላ አማ ከገቢን ነገር ሬገሩ ሞጥ ከተማዋ እስካሁን ድረስ አልተረጋጋችም። ከንቲባው መጥተው ችግራችሁ ምንድን ነው ብለው ጠይቀውናል። ከንቲባው የኦሮሞ ወጣቶች በብዛት ወደሚኖሩበት አምስተኛ ወደሚባል ስፍራም ሄደው ጎብኝተዋል። እኛም ችግራችንን አሰምተናል። ትናንትናና ከትናንት በስቲያ በተመሳሳይ ችግር ላይ የተለያዩ ጥያቄዎችን ይዘው ድሬዳዋ ውስጥ አደባባይ ከወጡ እናቶች የሁለቱን ድምጽ ነው ያሰማናችሁ። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያውያን ከሚለያዩን ይልቅ የጋራችን የሆኑ እሴቶች ይበልጣሉ ሲል የኦሮሞ ዴሞክራሲያዊ ፓርቲ ዛሬ መግለጫ አውጥቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ለውጡ የተገኘው በመላው ኢትዮጵያ መሆኑንና የዘነጉና የቆዩ ቁርሾችን በማንሳት ሰላምና መረጋጋት እንዳይኖር ይጥራሉ ያላቸውን ኃይሎች አውግዟል። መለስካችኋ አማሃ ዝርዝሩን ይዟል። ዛሬ የኦሮሞ ዴሞክራሲያዊ ፓርቲ ያወጣው መግለጫ ኢትዮጵያውያን ካለፈው ስህተት ተምረው ባለፉት አያሌ ዓመታት ባከማቿቸው በጎ እሴቶች የወደፊቷን አገራቸውን የሚገነቡ መሆናቸውን በአጽንኦት የሚገልጽ ነው። የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ትናንት ያወጣው የጽሑፍ መግለጫም አበክሮ እንደሚገልጸው ከዓመት ተኩል ወዲህ የሚታየው ለውጥ የሀገሪቱ ህዝብ በተባበረ ክንድ ያመጣው እንጂ የትኛውም የተናጠለና ብቸኛ ኃይል ያስገኘው ድል አይደለም ይላል መግለጫው። አክሎም የኢትዮጵያን ሕዝብ ትዕግሥት፣ አስተዋይነትና ርቁ ሐሳቢነት የመረዳት ችሎታ ያነሳቸው ጥቂት ጽንፈኞች አገራችን የምጠብቀውን ተስፋ ሊነጥቋትና እነሱም አጥፍተው ሊጠፉ የተዘጋጁ ይመስላል ይላል ወረድ ብሎም ሀገሪቱን ወደ ተረጋጋ ዴሞክራሲያዊ የፖለቲካ ስርዓት ለማሸጋገር የሚደረጉትን ጥረቶች እንደሚደግፍ ኢዜማ ገልጾ በገዢው ፓርቲ ውስጥም ይሁን ከዚያ ውጪ ለውጡ የጋራ ትግል ውጤት መሆኑን የዘነጉ ቡድኖች ላላቸው አካላት በስድስት ነጥቦች ላይ ጥሪ ማሳሰቢያና ተማጽኖ አስተላልፈዋል ከእነዚህም አንዱ በአሁኑ ጊዜ በተለያዩ አካባቢዎች በተለይም በማዕከላዊ ጎንደር በአማራና በቅማንት ማኅበረሰቦች መካከል እየታዩ ስላሉ ግጭቶች የፓርቲው ሊቀመንበር አቶ የሺዋስ አሰፋ ለቪኦኤ ተጨማሪ ማብራሪያ ሰጥተዋል። በመሠረታዊነት እየጠቀስነው አንደኛው ይሄ ነገር የመጣው መርዘኛ በሆነው የፌዴራል አወቃቀር በክፋት በተዋቀረው የፌዴራል አወቃቀር ምክንያት ነው ይሄ። ስለዚህ የስትራክቸር የህገ መንግስት መሰረት ያለው ነው ግጭት የሚል አንደኛው ነጥብ ነው። ሁለተኛው ግን ይህንን ተጠቅመው የሚያራግቡ ሀይባ ያጡ ሚዲያዎች አሉና ና በነጻነትና በልቅነት መካከል ልዩነት እስከሚጠፋ ድረስ በአንድ ህዝብ የሌላ ሀገር ህዝብ እስከሚመስል ድረስ ከሌተነስ ከሌ ተቀመጠ እያሉ ጦርነት የሚያውጁትን ስርአት እንዲያሲይዝ ስልጣን የተሰጠው አካል አለ። ይህንን ስርአት እንዲያሲዝ አንዱ ጥሪ ይሰጡ። በተለይ ይሄ መግለጫቸው ትኩረት ያደረገው ሰሞኑን በኢሬቻ በዓል ላይ የተደረገ ንግግር የተመለከተ ይመስላል። መስበርና መሰበር ምን አመጣው የሚል ነገር ይመስላል። ይሄ ነገር ዛሬ ብቻ አይደለም፣ ላለፉት 27 28 ዓመታት ሲባል የነበረ ነው። ምን አዲስ ነገር ተፈጠረ ነው? ይህም ያወጣችሁ እንግዲህ ብዙ ብዙ ውጥንቅጥ አለው። እዚህ ውስጥ ብዙ ኮንትሮቨርሲ አለው። የመጀመሪያው በዓሉ የእርቅ የሰላም የአንድነት በዓል ነው። ስለ ጠላትነት ስለ አለፈ ቁርሾ የሚነሳበት አይደለም አይደለም። የዛሬ መቶ ዓመት ሺህ ዓመት የነበረ የዛሬ አምስት ዓመት የነበረ እነዚህ ተናጋሪዎቹ ራሱ የበደሉ ይቅር ያልንበት ነው። ስለዚህ በዓሉን የሚመለከት አይደለም። የመጀመሪያው የባህል የሃይማኖት ነው፣ ከሁለት አንዱ ነው። እነሱም ግልጽ አላደረጉትም፣ ያልሆነ ሰው ስለያዘው ነው ግልጽ ያልሆነው። ስለዚህ ከበዓሉ መንፈስ ውጪ የተነገረ ነው። ሁለተኛው ይሄ ድል የመጣው ይሄ ነጻነት የመጣው ሪቻ አዲስ አበባ የተከበረው ሌሎችም በአንጻራዊ ደህና መተንፈሻ አካባቢ የተገኘው በአጠቃላይ በህዝቡ ትግል ነው እነዚህ እንቧከረዩ በሚሉ ሰዎች ትግል አይደለም። እውነት ለመናገር እነሱንም ነጻ ያወጣቸው የትግል ነው እና እሱን የረሱት ይመስላሉ። እነሱ ደህንነት የተመደበባቸው የት ማን እንደሆኑ የማይታወቁ በዛን ጊዜ መግለጫችን ላይ እንደተጠቀስ ነው በጌታና ሎሌ በተዋቀረው ኢህአዴግ ውስጥ በሎሌነት የነበሩ ሰዎች ናቸው። ስለዚህ ተገቢ አይደለም፣ ትክክል አይደለም። የአዲስ አበባንም የኦሮሞንም የኢትዮጵያንም ህዝብ የሚመጥን ንግግር አይደለም። በመጀመሪያ የትግሉ ምንጭ እነዚህን ሰዎች ጨምሮ እዛ ፓርላማውን የወረረው የኢህአዴግ አካል የተመረጠ አይደለም። ይሄ ደግሞ እነሱንም ይጨምራል። ስለዚህ አብረን ወደ ዲሞክራሲ እንሂድ በሚለው ተስማምተን እየሄድን ነው እንጂ ማንም የመረጣቸው ሰዎች አይደሉም። የማንም ውክልና የላቸው። ይህንንም የማለት እና ከተጀመረው ሽግግር ውጭ አጠቃላይ ሂደቱን የሚያወጣ ንግግር ውስጥ የመግባት መብት የላቸው። ትክክልም አይደሉም። ይህንን አቦይ ስብሃት ብሎታል። ይህን ንግግር አቶ መለስ ዜናዊ ብሎታል። ሌሎችም ወዲድ ውስጥ የነበሩ ባለስልጣናት ብለውታል። ትክክል እንዳልነበረ ራሱ የኦሮሞ ሕዝብ ገስጾ አባሯቸዋል። ከዛ በፊት የነበሩት በዚያው መንገድ፣ እኒህም ሰው ጭቃ ውስጥ መግባታቸው ነው ያሳዝነ። ትክክል አይደለም፣ መታረም አለበት። ፓርቲውን መርምሮ ከፍ ያለ እርምጃ እንድንወስድ እንጠብቃለን። ዛሬ የኦሮሞ ዴሞክራሲያዊ ፓርቲ ያወጣው መግለጫም ሀገራዊ አንድነትን በማጠናከር ረገድና የይቅርታ ጎዳናን በመከተል በኩል የተገለጹት አስተሳሰቦች ከኢዜማ መግለጫ ጋር ይመሳሰላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መጽሔቱ ይቀጥላል። በማዕከላዊ ጎንደር በቅማንት ማህበረሰብና በአማራ ማህበረሰብ መካከል ደም እያፋሰሰ ያለውን ችግር የፈጠሩ ናቸው የተባሉ ኃይሎች በሕግ መጠየቅ አለባቸው ሲሉ የክልሉ ፕሬዚደንት የሕግ አማካሪ አስታውቀዋል። አማራ ክልላዊ መንግስት ችግሩን ለመፍታት አዎንታዊ እርምጃዎች ወስዷል ቢባልም የዳተኝነት ችግር እንዳለበት መጠቆሙንና የፌዴራል መንግስቱ አስቸኳይ ሕጋዊ እርምጃ እንዲወስድ መጠየቁን አክሎ፣ መለስካቸው አመሃ ዝርዝሩ ልኳል። በአማራ ክልል የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት አዲስ አበባ በኢትዮጵያ ሆቴል በተሰናዳ አንድ መድረክ በክልሉ በማዕከላዊ ጎንደር ዛሬ በሚታዩ ግጭቶች ላይ ያተኮሩ ሁለት የጥናት ጽሑፎች ቀርበዋል። ከሁለቱ የጥናት ጽሑፎች አቅራቢዎች አንዱ አቶ መርሃ ጽድቅ መኮንን በአሁኑ ወቅት የክልሉ መንግሥት ፕሬዚዳንት የሕግ አማካሪ ሲሆኑ ከችግሩ ጋር ያላቸው ትውቅ ረዥም ጊዜ ያስቆጠረ እንደሆነ ገልጸዋል። የቅማንት ሕዝብ ጥያቄ ነው የሚባለው የማንነት መታወቅና የውስጥ አስተዳደር መብት ይጠበቅልኝ የሚል እንደሆነ አስታውሰዋል። የክልሉ መንግሥትም ይህን ጥያቄ ለመመለስ ያደረገውንና የክልሉ መንግስት የሰጠውን ውሳኔ አስታውሰዋል። የክልሉ መንግሥት መሰል የማንነት ጥያቄዎችን ለመመለስ ባዳበረው ልምድ ተጠቅሞ የዳሰሳ ጥናቶችን ሲያካሂድ ቆይቷል። እንግዲህ ጥያቄ አቅራቢው ህዝብ ወይም ከህዝብ ተወጣጣን የሚሉ ሰዎች ናቸው። ጥያቄውን ለመመለስ ደግሞ ያው ከህግና ከህገ መንግስቱ አኳያ ካለው ማንዴት አኳያ መንግስት ቡድን አሰማርቶ ያጠናል። ይሄ አዲስ ነገር አይደለም። ምክንያቱም ጆይንት ኢንቨስቲጌሽን የሚጠየቅበትም ነገር አይደለም በመሰረቱ ምክንያቱም ጥያቄ አቅራቢ ራሱ አጥኚ ራሱ ደግሞ እንደገና መልሶ ውሳኔ ያሰጭ በሚሆንበት ጊዜ ገለልተኝነቱም ቢሆን አጠያቂ ነው እና የጆይንት ኢንቨስቲጌሽን ወይም የጋራ ምርመራ ጉዳይ የተነሳው በኋላ ነው። ችግሩ እየተባባሰ ስለመጣ በ2005 ዓ ም እንግዲህ ያው ሰኔ ወር ላይ በተደረገው የዳሳ ጥናት መሰረት ማናቸውም ብሔር ብሔረሰብ ወይም ሕዝብ በሕገ መንግስቱ አንቀጽ 39 ንዑስ አንቀጽ 5 ድንጋጌ ስር የተመለከቱትን ሁለት ሕሊናዊና ሶስት ነባራዊ ቅድመ ሁኔታዎች በጣምራ አሟልቶ አልተገኘም በሚል ጥያቄውን ውድቅ አድርጎታል። ከዚህ በኋላም ግን ጥያቄው በጥያቄ አቅራቢዎች ወገን በተፈለገው መጠን ስላልተመለሰ ወይንም ከጥያቄ አቅራቢው ወገን ይጠበቅ የነበረ ውጤት ስላልተገኘ ጥያቄው ግጭት መንስኤ እየመሰለ እንደሄደ አቶ መርሃ ጽድቅ መኮንንም ሆኑ ሌላው የጥናት ጽሑፍ አቅራቢው በባዕድን የቀድሞ የአመራር አባል የነበሩት አቶ ቹቹ አለባቸው አስገንዝበዋል። ከቅርብ ጊዜ ወዲህ በየጊዜው ለተቀሰቀሱ ግጭቶችና ዛሬም ለተፈጠረው ደም አፋሳሽ ግጭት ተጠያቂዎች ናቸው ብለው አቶ መርሃ ጽድቅ ከሚገልጿቸው መካከል በመጀመሪያ ደረጃ በጠባጫሪነት የሚከሰሱት ከሚካሄደው ግጭትና ብጥብጥ ለማትረፍ ማህበረሰቡ ሳይወክላቸው በማህበረሰቡ ስም የሚንቀሳቀሱ ጥቂት ጽንፈኞች ናቸው። ይሄ ምንም ጥያቄ የለው። ሁሉም ኮሚቴዎች ወይም በዚህ ጥያቄ ላይ ኃላፊነት አለብን የወገኖቻችን ጥያቄ ነው በአግባቡ ሊመለስ ይችላል የሚሉትን አይጨምርም። እንግዲህ ስለዚህ እነዚህ ሰዎች ብዙ ስለማይሆኑ እነዚህን ወገኖች በንቃት ተከታትለው ከማህበረሰቡ መነጠልና እንደ የወንጀል ተሳትፏቸው ደረጃ ያው ለፍርድ አደባባይ ማቅረብ፣ ማስቀጣት ያስፈልጋል። አለበለዚያ መማማር አይቻልም። ለዚህ እንግዲህ ድርሻው ብዙዎች መውሰድ ይኖርባቸዋል። ህብረተሰቡ ራሱ ይወስዳል። ይህ ኃላፊነት የክልሉ ብቻ ሳይሆን የፌዴራሉ መንግስት ጭምር መሆኑም መታወቅ ይኖርበታል። ምክንያቱም ህዝብና ህዝብን ነው እያተራመስን ያለ ነው። ስለዚህ ህዝብና ህዝብን ማተራመስ የክልሉ ኃላፊነት ብቻ፣ የወረዳ ኃላፊነት ብቻ፣ የዞን ኃላፊነት ብቻ አይደለም። አቶ መርሃጽድቅ መኮንን ለዚህ ግጭት ተጨማሪ ማቀጣጠያ የሚሰጡ ናቸው የሚሏቸውን የመገናኛ ብዙሀን በስም ዘርዝረው የሚመለከተው የመንግሥት አካል ሕጋዊ እርምጃ እንዲወስድም ጥሪ አቅርበዋል። ግንባር ቀደም ተዋናያን ብቻ ምክር በመለገስ ወይም እናንተን በማባበል ችግሩ እንደማይፈታ ጠንቅቅ ያውቃል። ከሁሉም በላይ የፌዴራሉ መንግሥት አጥብቆ የተጠናወተው ዳተኝነት ለቆት የብሮድካስት አዋጁን ጨምሮ በየጊዜው የሚያወጣቸውን ሕግጋት በቁርጠኝነት ያለ አድሎ የማስከበር ኃላፊነቱን በብቃት በታማኝነትና በገለልተኝነት መወጣትና ከመስመር አፈንግጠው የተገኙትን የህትመትም ሆነ የኤሌክትሮኒክስ ሚዲያ አውታሮች ደግሞ ስርዓት እንዲይዙ የማድረግ ኃላፊነት አለበት፣ ይጠበቅበታል። ሌላው የጥናት አቅራቢ አቶ ቹቹ አለባቸው ተመሳሳይ ትንተና ያቀረቡ ሲሆን በክልሉ መንግስት ችግሩን ለመፍታት ዳተኝነት ቢታይም አዎንታዊ እርምጃዎች እንደወሰደ አስታውሰዋል። ለተፈጠረው ግጭት መንስኤዎች ናቸው ያሏቸውንም ዘርዝረዋል። ስህተትም ካለ የፌዴሬሽን ምክር ቤት ላይ ውሳኔ ነው። ቅሬታ ካለ በንግግር በውይይት ይፈታ ነበር። የአማራ ህዝብ ከቅማንት የቅማንት ህዝብ ከአማራ ህዝብ ከእነዚህ ቀበሌዎች በላይ ተጠቃሚነት ናቸው፣ አንዳቸው ባንዳቸው። ግን ዞሮ ዞሮ ጉዳዩ ከራሳችን ጋር መያያዝ ያለበት ቢሆንም ሌላም ሀይል ይህን የመጠቀም ፍላጎት ስላለ ከኮሚቴው ውስጥም ሁሉ ነው ባንልም የጽንፈኝነት አመለካከት እየናበረ ህግ ስለነበረ በወቅቱ ጉዳዩን በሰላማዊ መንገድ መፍታት አለበት። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ዲሬክተር አቶ ጌትነት ይርሳው ጽፈት ቤቱ ይህን ስብሰባ አዲስ አበባ የጠራው የክልሉ መንግስት ለሰላም የሚያደርገውን ጥረት ህዝቡ በትክክለኛ መረጃ ላይ ተመርኩዞ ድጋፍ እንዲሰጥ አልሞ እንደሆነ ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። የትግራይ ተወላጆች ዓለም አቀፍ ንቅናቄ ለፖለቲካ እስረኞች ተብሎ የተቋቋመ እንቅስቃሴ ለዓለም አቀፍ ማኅበረሰብ የሚቀርብ ፊርማ እያሰባሰበ መሆኑን አስታውቋል። እንቅስቃሴው ከ20 ሺህ በላይ ፊርማ በማሰባሰብ በብሔራቸው ምክንያት ስለታሰሩ ታሰሩ የትግራይ ተወላጆች የፖለቲካ እስረኞች ሲል የጠራውን ጉዳይ ለተባበሩት መንግሥታት የሰብአዊ መብቶች ኮሚሽን እንደሚያቀርብ አመልክቷል። ፌዴራል ጠቅላይ አቃቤ ሕግ በበኩሉ በፖለቲካና በብሔር ማንነት ምክንያት ክስ የተመሠረተበት ማንም የለም ብሏል። ሙሉጌታ ጽባህ ተጨማሪ አለው። ወፍሬ ሀድነት በሚል ስያሜ ዓለም አቀፍ ንቅናቄ ለትግራይ ተወላጅ የፖለቲካ እስረኞች በማለት እስረኞች ነጻ እንዲወጡና ስለ እነርሱ የተሰራጨው እውነት ያልሆነ ያሉትን መረጃ ለማስተካከል የሚሰራ መሆኑን ከአስተባባሪዎቹ አንዱ አቶ ዳንኤል ብርሃነ ተናግረዋል። በማንነታቸውና በፖለቲካ ምክንያት ታስረው የሚገኙ የትግራይ ተወላጆች በተለያዩ የሀገሪቱ አካባቢዎች አሉ ያሉት አቶ ዳንኤል ኢትዮጵያውያን ሆነ ሌላው የዓለም ማህበረሰብ ስለ እነርሱ እውነተኛ መረጃ እንዲኖረው ንቅ ጥያቄው ባለፉት ሁለት ወራት ሰርተዋል ብለዋል። ብዙ ቤት ልምድ አለ እኛ ሀገር። ስለዚህ ይህን እንቅስቃሴ የሆነ መልክ ማስያዝና ሀሳቦችን አርቲኩሌት ማድረግ በተናጥር የሚደረጉ እንቅስቃሴዎችን እንዲመጋገቡና የማስተባበር ነገር የተወሰነ ሚና መጫወት ግብ ያለው ነው። በዚህ መልኩ ባለፉት ሁለት ሶስት ወራት እንዚያ መድረክ ፈጥረን በመመካከርና ሀሳብ በመለዋወጥ አንድ ሁለት ፕሬስ ኮንፈረንሶች መቀለ ላይ፣ አንድ ፕሬስ ኮንፈረንስ አዲስ አበባ ላይ አዘጋጅተናል። ቢያንስ አንዱ መድረክ ላይ ያልተገኘ የለም፣ ከፓርቲዎችን፣ ከማህበራትም፣ ከሃይማኖት ተቋማት ሁሉም ማለት ነው። ሁሉንም የሚያካትትና የጋራ አጀንዳ ነው። የተለየ አጀንዳ ያለው ሳልሆነ ሳኩ ነበሩ። ሌላው እስካሁን የተሰሩት ስራዎች ማኒፌስቶ ማዘጋጀት ነው። ማኒፌስቶ አዲስ ነገር ሳይሆን ላለፈው አስራ ምናምን ወራት ብዙ ትግራዊ በግልም በቡድን ሲይዛቸው የነበሩ አቋሞች፣ ሲገልጻቸው የነበሩ ሲያሰማቸው የነበሩ መፈክሮችን ወይ ደግሞ ሀሳቦችን አሰባስቦ በአንድ ፔጅ ሰመራይዝ የማድረግ ነገር ነው። አቶ ዳንኤል እንደተናገሩት የፖለቲካ እስረኞች ያሏቸው እንዲፈቱ በክልሉ የተለያዩ ከተሞች እንዲሁም በአዲስ አበባና በውጭ ሀገራት ፊርማ የማሰባሰብ ስራ መጀመሩ በሰጡት መግለጫ ገልጸዋል። ይሄ ፔቲሽን ለተባበሩት መንግስታት የሰብዊ መብት ከፍተኛ ኮሚሽኑ ነው የሚባለው። ይሄ ሰውዬ የተባበሩት መንግስታት የማን ራይት ካውንስልን እሱ ነው የሚሰበስበው። ግልባጭ ደግሞ ለአፍሪካ ህብረት ሰውና የህዝብ መብቶች ኮሚሽን የአፍሪካ ህብረት ነው የሚባለው፣ ግልባጭ እናደርግለታለን። እዚህ ለኢትዮጵያ መንግስት ማን ራይት ኮሚሽንም ኮፒ እናደርጋለን። በተጨማሪ ለዓለም አቀፍ ድርጅቶች ማን ራይቶች እና አምኒስትን ጀምረን ለሁሉም እና ለሁሉም አለም አቀፍ ሚዲያዎች ኮፒ የሚደረግ ይሆናል። ፔቲሽኑ ፔቲሽኑ በዋናነት አላማው ሶስት ናቸው። አንደኛ አጠቃላይ ንቃትና ግንዛቤ መፍጠር ነው። ህዝብ ላይ መፍጠር የእኛን ህዝብን ጨምሮ ማለት ነው፣ ትግራዊ ጭምር ምክንያቱም ከትግራይ ሱ ፔቲሽን የምንሰበስብ ሁለተኛ የትግራይ መንግስትም ከዚህ ጋር የተያዘ አቋም እንዲ ያው ግፊት የማድረግ አላም ያለው ነው። ሶስተኛ ዓለም አቀፋዊ ሚዲያ ሽፋን የማግኘትም ግብ የያዘ ነው። ግብ አድርገን ያዝነው ሀያ ሺህ አካባቢ ፊርማ መሰብሰብ ነው። መግለጫው በመቀለ ከተማ በተሰጠበት ሰኞ መስከረም 26 2012 ዓ ም የክልሉ የሃይማኖት መሪዎች እንዲሁም የተለያዩ ማህበራት አመራሮች በመገኘት ለእንቅስቃሴው ድጋፍ እንዳላቸው አስታውቋል። በዚህ ጉዳይ የጠየቅናቸው የጠቅላይ አቃቢ ህግ ኮሚኒኬሽን ኃላፊ አቶ ዝናቡ ቱኑ በኢትዮጵያ የፖለቲካ እስረኛ የለም ብለዋል። ጠቅላይ አቃቢ ህግ ከፖሊስ ጋር በመሆን የህግ ልዕልና ለማስከበር ማስረጃ በመያዝ እየሰራ ነው ያሉት አቶ ዝናቡ ቱኑ ብሔር ብሄር ለይቶ የሚንቀሳቀስበት ምክንያት የለውን በማለት ተናግሯል። በጉዳዩ ላይ ሰፊ ማብራሪያ ይሁን በድምፅ መቀረጽ ያስፈልጋል ብለው እንደማያምኑም ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽበሀ መቀለም። የመጽሔት ክፍለ ጊዜ ዘገባችን ይቀጥላል። አድማጮች በሰሜን ኬንያና ደቡብ ኢትዮጵያ ከባድ ዝናብ ጥሎ ጉዳት ማስከተሉ ተነግሯል። ዝናቡ በሰሜን የኬንያ ሜርሳቢት ግዛት 182 ቤቶች ማውደሙንና ከብቶችን መውሰዱን የአካባቢው አስተዳዳሪ ለአሜሪካ ድምፅ ገልጸዋል። ገልሞ ዳዊት ተጨማሪ አለው። ሰሞኑን በሰሜን ኬንያ ግዛት መርሰቢት እንዲሁም በኢትዮጵያ ደቡብ ቦረናና እየዘነበ ያለው ከባድ ዝናብ መርሰቢት ግዛት ጎልቦ ቀበሌ ማህበር የነዋሪዎች ቤት ላይ ጉዳት ማድረሱንና ሰዎችን ከቤታቸው ማፈናቀሉን የአካባቢው ፓርላማ ተወካይ አብዱራማን ሸበሽር ለአሜሪካ ድምጽ ተናግረዋል። ከመቶ ዘጠና ሁለት ቤት በላይ አጥፍቷል። አሁን እየነገርኩ ባለሁበት ሰዓት ሶሎሎና ቦሪ ጆርሶ የሚባሉ ቦታዎች ላይም ሰብል እንዲሁም የእንስሳት ሀብት ላይ ጉዳት አድርሷል። በአጠቃላይ በጉልቦ ብቻ 95 ፍየሎችና 71 ከብቶች ዝናቡ ባስከተለው ጎርፍ ሞተዋል። በርካታ ሰዎችም ቤታቸውን ጥለው ሸሽተዋል። አቶ አብዱራህማን ዝናቡ ለአራት ተከታታይ ቀናት መዝነቡን ገልጸው በጎርፉ ቤታቸው የተደረመሰባቸው ሰዎች እርዳታ እንዲያገኙ ለቀይ መስቀልና ለኬንያ ማዕከላዊ መንግስት አቤት እያልን ነው ብለዋል። ተጎጂዎቹን የምንረዳበት ምንም ነገር በእጃችን ላይ የለም አሁን ለቀይ መስቀል የደረሱልን ጥሪ አቅርበን የጉዳቱን ሁኔታ በማጣራት ላይ ናቸው። የኬንያ ማዕከላዊ መንግሥትም እርዳታ እንዲያደርግልን ጠይቀናል። በተጨማሪም የማርሳቤት ግዛት ጥቂት የሰብል እርዳታ እንደሚልክ ቃል ገብቶልናል፣ ግን እስካሁን ምንም የደረሰን ነገር የለም። የአካባቢው ፓርላማ አባል አቶ አብዱራህማን ተፈናቃዮቹ በአሁኑ ሰዓት በአካባቢው ቀበሌዎች ባሉት የሰዎች ቤት ተጠግተው እንዳሉ ገልጸው የጎልቦ ቀበሌ ማህበር ምድራዊ አቀማመጥ ለጎርፍ አደጋው መባባስ ምክንያት ሆነዋል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። አመሰግናለሁ ገርሞ ገልሞ ለዘገባው። የቱርክ ወታደራዊ ኃይል ሰሜን ሶሪያ ላይ ጥቃት ከፍቷል። የአረብ ሀገሮች ታዛቢዎች ዩናይትድ ስቴትስ ጠንካራ ደጋፊዎቹ የሆኑትን ኩርዶች እንደ ከዳች አይተዋል ወይም እንደ ከዳች አድርገው ቆጥረዋታል፣ ሲል የአሜሪካ ድምፅ ዘጋቢ ዴል ጋቭላክ ከአማን ዮርዳኖስ በላከው ዘገባ ጠቁመዋል። አዳነች ፍስሐ ታቀርበዋለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አሜሪካ ሶሪያ ያሉትን ደጋፊዎቿ የሆኑትን ኩርዶች ከድታለች የሚለውን ነቀፌታ አስተባብለዋል። ኩርዶች የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባል ከሆነችው ሀያሏ ቱርክ ጋር ራሳቸውን ችለው እንዲዋጉ መተዋ ሲሰማ ሌሎች የዩናይትድ ስቴትስ ደጋፊዎችን አሳስቧል፣ ይላሉ ዮርዳንሳዊው ተንታኝ ኦሳማ አልሸሪፍ። በቀጠናው በሚገኙ የአሜሪካ ደጋፊዎች ዘንድ እርዳታ በሚያስፈልግበት ወቅት ፕሬዚዳንት ትራምፕ ላይ ለመተማመን አይቻልም የሚል እጅግ ከባድና ስጋት የሚያሳድር መልዕክት ያስተላልፋል። ይህ በሳውዲ አረቢያ ላይ ታይቷል። የነዳጅ ዘይት ማምረቻ ተቋሟ ላይ ጥቃት በደረሰበት ወቅት አሜሪካ ጠንካራ ምላሽ እንድትሰጥ ጠብቃ ነበረ። እስራኤል ራሷ የዩናይትድ ስቴትስ ውሳኔ ያስደንግጧታል፣ ምክንያቱም ሶሪያ ውስጥ ያለውን የዓለም አቀፍ አካላት አያያዝ ሚዛንን ይቀይራልና የእስራኤል ጠላቶች ወደሚፈልጉት ያጋድላል ማለት ነው። ፕሬዚደንት ትራምፕ ኩርዶቹ በአረብኛ አጠራር ዳዕሽ የሚባለውን እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ከሶሪያ ለማስወጣት የከፈሉትን መስዋዕትነት እንኳን ሳይጠቅሱ ወደ ጎን ሲተዋቸው ማየቱ በጣም ያስደነግጣል ይላሉ ኦሳማ አልሸሪፍ። ኩርዶቹ ዳእሽን ከሶሪያ ለማስወጣት ባካሄዱት ውጊያ 11 ሺህ ተዋጊዎችን አጥተዋል። አሜሪካ ግን ሶሪያ ውስጥ የሞተባት ሰው የለም። በዚህ መልክ ሲጣሉና ለቱርኮች ሲሸጡ ያሳዝናል። የቱርኩ ፕሬዚዳንት ራጂብ ታይብ ኤርዶዋንና ፓርቲያቸው ስለ ኩርዶች ያላቸው ስሜት ምን እንደሆነ የሚታወቅ ነው። ስለሆነም እንደዚህ ብቻቸውን ሲጣሉ የከፋ ሁኔታ ሊጠብቃቸው ይችላል። ቱርክ የዳዕሽ እስረኞችን ብትረከብ ምን ልታደርግ እንደምትችል ብዙ ጥያቄዎች ይነሳሉ። በሰሜን ምስራቅ ሶሪያ ያሉት በአብዛኛው ሲሪያክ የሚባሉት ክርስቲያኖችም ዳዕሽን ለማሸነፍ ከኩርዶች ጎን ሆነው ተዋግተዋል። የሲሪያክ ብሔራዊ ካውንስል የፖለቲካ መሪ ባሳም ዒሻክ እነሱም የተካዱ ሆኖ እንደሚሰማቸው ገልጸዋል። ፕሬዚደንት ትራምፕ የወሰዱት ውሳኔ ባለታዊ መልክ ነው የሚታየው። እንደ ኤሮፕያን አቆጣጠር በ1915 ዓ.ም የተፈጸመውን ፍጅት በማሰብ ፍርሃት ያሳድራል። በተለይም እንደ ኤሮፓያን አቆጣጠር በ2018 ዓ ም ቱርክና ተባባሪዎቿ የሶሪያ ኃይሎች የፈጸሙትን ተግባር በማሰብ ቱርክን የሚያምን የለም። አፍሪን ውስጥ የነበሩትን በእምነታቸው ውህዳን የሆኑትን ያዚዶችና ክርስቲያኖችን ከአካባቢው አባረዋቸዋል። ያልወጡት ደግሞ በደል ተፈጽሞባቸዋል። እምነታቸውን እንዲቀይሩ ተገደዋል። ቱርክ ገፍታ ስትገባ ኩርዶቹ በሺዎች የሚቆጠሩ የዳእሽ እስረኞችን ለማዳን አይችሉም በማለት ተንታኞች ያስጠነቅቃሉ። ኩርዶቹ ከሶሪያ መንግስት ጋር ስምምነት ለማድረግ ሊገደዱ እንደሚችሉ ኢራን በሶርያ ላይ ያላት ተጽዕኖ እያደገ ሊሄድ እንደሚችል ተንታኞች አክለው አስገንዝበዋል። ከምሽቱ ሶስት ሰዓት ከሰላሳ ሆነ አዲስ አበባ ላይ የዜናና የትንታኔውን ክፍለ ጊዜ ተከታተላችሁ። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንገኛለን ልታዳምጡን ትችላላችሁ። እንዲሁም በአሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይም በቀጥታ ልታዳምጡን ትችላላችሁ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ዝግጅቶቻችንን ከኦዲዮናው እንዲሁም በእጆች ስልኮቻችሁ ቪኦኤ ዶት ቪኦኤችኦርንሞቢይ ላይም ታገኙናላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጫናችሁ ዝግጅቶቻችንን በቀላሉና በጥራት ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሽያን ቫስኮ ቮላሪች፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች እያስተናገድናችሁ ያለ ነው ሰሎሞን አባትና ቆንጅት ታየነን። የተከበራችሁ አድማጮች ከዚህ በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩልም ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። አርባ ዘጠኝ ሜትር ባንድ አጭር ሞገድ ላይ ይተላለፋል። አሁን የሰዓቱን ዋና ዋና ዜና ቆንጅት አሰማናለች። የደቡብ ሱዳን ፕሬዚደንት ሳልቫ ኪር አስተዳደር የእርስ በርስ ጦርነቱን እንዲያስቆም የተቋጠረውን ስምምነት ተግባራዊ የማያደርገው ከሆነ ዩናይትድ ስቴትስ ተጨማሪ ማዕቀብ ልትጥል ዝግጁ ነች ሲሉ በደቡብ ሱዳን የዩናይትድ ስቴትስ አምባሳደር ቶማስ ሀሼክ አስታውቀዋል። አምባሳደሩ ትናንትና ጁባ ውስጥ ለጋዜጠኞች በሰጡት ቃል የሀገሪቱ መሪዎች የሰላም ውሉን ተግባራዊ ማድረግ ላይ ነው ማትኮር ያለባቸው፣ ያም ማይሆን ከሆነ ግን ማዕቀቦቹን ልናጠናክር እንችላለን ሲሉ ነው ያስጠነቀቁት። አምባሳደሩ ተቃዋሚ መሪ ሪያክ ማቻር ቢገኙም ባይገኙም የአንድነት መንግስቱ በተያዘለት የህዳር ወር ጊዜ ገደብ ይቋቋማል ሲሉ የደቡብ ሱዳን ፕሬዚደንት ሳልቫኪር በቅርቡ ለወጡት መግለጫ የሰጡት የነቀፋ ምላሽ ነው የሚመስለው። አለም አቀፍ ቀይ መስቀል ኮሚቴ በአለም ዙሪያ የደረሱበት ጠፍቷል ተብሎ ከቀረቡለት ሰዎች ቁጥር ውስጥ የሚበዙት ናይጄሪያውያን መሆናቸውን አስታወቀ ባለፉት አስር አመታት እስላማዊ ነውጥኛ ቡድን ቦኮ ሀራም ሀገሪቱ ውስጥ ጥቃት ከከፈተ ወዲህ ወደ 22 ሺህ የሚጠጉ ናይጄሪያውያን የገቡበት ጠፍቷል የታንዛኒያ ፕሬዚደንት ጆን ማጉፉ የ የፕሬስ ነጻነትን በማጥበብ እየተከሰሱ ናቸው። ፕሬዚደንቱ ወደ መንበረ ስልጣኑ በዘለቁባቸውና በቆዩባቸው አራት ዓመታት ውስጥ ያወጧቸው ጥብቅ የመገናኛ ብዙኃን ህግጋትና እያካሄዷቸው ናቸው የሚባሉ የማዋከብ እርምጃዎች ቡልዶዘር የሚል ተቀጥያ ስም እንዳሰጧቸው ይነገራል። አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና የዓለም ዜና የፕሮዲውሰሩ ግብዣ ወደ ተከታዮቹ የሁለተኛ ጋማሽ ዘገባዎች ያሸጋግሩናል። ኃይለ ኢየሱስ ግርማ የጥንት የጠዋቷዋል

የጥንት የጠዋቷ ኃይለ ኢየሱስ ግርማ ግሩም ምርጫ ነው። ንጉሱ አድማጮች በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የአሜሪካ ድምጽ ሬዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዲሞክራሲ በተግባር ይቀጥላል። ወገን ለይተው በሚጋጩና ሰላማዊ ሰዎችን ያጠቃሉ በሚሏቸው ወጣቶች መማረራቸውን የሚናገሩ እናቶችና ሴቶች ከትናንት በስቲያና ትናንትም ድሬዳዋ ውስጥ ሰላማዊ ሰልፍ አድርገዋል። አሁን ግጭቶች የተፈጠሩባቸው ስፍራዎች ፈረስ መጋላ፣ ቀፊራ፣ ጫተራና አምስተኛ በሚባሉ ተቀራራቢ ቦታዎች ላይ በሚገኙ ሰፈሮች ውስጥ እንደሆነም ተሰምቷል። ሀብታሙ ስዩም በሁለቱም ሰልፎች ላይ የተሳተፉ እናቶችን አነጋግሮ ተከታዩን አቀናብረዋል። በኢትዮጵያ የሕግ ምሁራን ዘንድ አከራካሪ ሆነው ከባጁ ጉዳዮች መካከል አንዱን በመምዘዝ ቆይታችን ይጀመር። አንድ ሰው ነፍስ አጥፍተሃል ተብሎ የመጨረሻ ውሳኔ ተላለፈበት። ከጊዜያት በኋላ ግን ተገደለ የተባለው ሰው በሕይወት መኖሩ ታወቀ። ከለዳው ተፈርዶበት በእስር የከረመው ሰው ዕጣ ምን የሚሆን ይመስላችኋል? አማራጭ ተብለው ወደሚነሱ የእኛ ሀገር መፍትሄዎች ቆየት ብለን እንመጣለን። የባህር ማዶ ሀገራት ውሳኔ የሚያስለውጥ አዲስ ማስረጃ በሚያገኙ ጊዜ መሰል ክስተትን የሚጠግኑበት ስርዓት አላቸው። ሪስ ኦፍ ጀጅመንት ወይም መጨረሻ ፍርድ እንደገና ማየት የሚባል ጽንሰ ሀሳብ አለ። አንድ ፍርድ ቤት ውሳኔ ተሰጠ በኋላ የሰጠው ውሳኔ ስህተት መሆኑን ግን ጥሩ መሆኑን ቢገነዘብ ተመልሶ ይህን ውሳኔ እንደገና የሚያይበት ስርዓት ማለት ኢትዮጵያ ለሀምሳ ሰባት አመታት የተጠቀመችበት የወንጀለኛ መቅጫ ስነ ስርዓት ህግስ ወደ በጠንቅጽ በመስተሳ ሰባቸውን ካወቁ ተመልሶ የሚያወዱት ስርዓት በሌሎች ሀገሮች ሪቪ ኦብጀጅመት የሚባል ኮንዘርት ነው። በጣም የታወቀ ኮንዘርት ነው። እኛ ስነ ስርዓት ህግ ላይ የለም፣ አይታወቅም። መሰል ክስተቶች ተደጋግመው ባይፈጠሩም ቢፈጠሩስ ብለው ለሚጠይቁ የህግ ዓለም ሰዎች የሚቀርቡ መፍትሄዎች ከወንጀል ስነ ስርዓት ህጉ በቀጥታ የሚጣቀሱ አይደሉም። ክቡራትና ክቡራን አድማጮች አሁን የሰማችሁት ዘግየት ብሎ ከሚቀርቡ ዘገባዎች አንዱን ነው። ቀደም ሲል ወደ አስተዋወቅ ነው የድሬዳዋ የሰሞኑ የሰላምና ያለመረጋጋት ሁኔታ እንመለሳለን። የሀብታሙ ስዩም ዘገባ ነው ተከታዩም ስልሳ ዓመታት እንዳለፋቸው የነገሩኝ እናት በድሬዳዋ ከተማ ከአርባ ዓመታት በላይ ኖሬያለሁ ይላሉ። ስማቸው ለደህንነታቸው ሲባል ባይጠቀስ ያሉኝ እናት ከቅርብ ጊዜያት ወዲህ ማንነትን እየለዩ በሚያጠቁ ወጣቶች ሰበብ ብዙሃን ተቻችለው የኖሩባት ከተማን መንፈስ በስጋት እንደበረዙት የቅርብ ጊዜ ክስተቶችን በማነሳሳት ያስረዳሉ። ጳጉሜ ስድስት ነው። ሌሊቱን በራችን ሲደበደብ አደረ። በማግስቱ ቀጠለ። በቃ እንጭፍ ነው የሚወረውሩት በወንጭፍ ነው። ብዙ ጸጉረ ልውጦች መጥተዋል። የማይታወቁ ሰዎች ከገጠር አካባቢ የመጡ ናቸው። ጸጉረ ልውጦች ናቸው። ከፊት እነሱ ይወራወራሉ፣ ከኋላ ዘረፋም ተጀመረ። የብዙ ሰዎች የብዙ ንጹሀን ቤት ሰዎች ተሰበረ። አካለ ጉዳት መጥተዋል። ብዙ ነው ችግራችን። ብዙ የአማራ የጉዳ ቤት ነው እንግዲህ ሲዘረፍ ያየነ መሰል በደሎችን መሸከም ባለመቻላቸው ከትናንት በስቲያ ወደ ጎዳና ለተቃውሞ እንደወጡ የነገሩኝ ሌላ ነዋሪ ደግሞ ስሞታቸውን ለከተማው አስተዳደር ቢያሰሙም ከአንጀት ጠብ የሚል ምላሽ እንዳላገኙ ይናገራሉ። መስተዳድሩ መጥቶ በቀበሌ አዳራሽ ቢሰበስበንም እኛ የፍትህ ጥያቄ ስናቀርብ፣ እሱ መስጊድ ጁማ ካርታ የለውም አቦዬ ካርታ የለው። እኛ ስለ ካርታ ጥየቃ አልወጣንም። መንግስት ፍትህ ስጠን ነው እያለን ያለነው። ሰሚ አካል አጣን። ልንሞት ነው። ልጆቻችን መማር አልቻሉም። መውጣት መግባት አልቻልንም። ከጳጉሜ 6 2011 ወዲህ በተፈጠሩ ግጭቶችና በደሎች ውስጥ ተሳታፊ የሆኑት ወጣቶች ከድሬዳዋ ከተማ ወጣ ብለው ከሚገኙ የገጠር ቀበሌዎች የመጡ ወጣቶች መሆናቸውን የነገሩኝ ሌላ በተመሳሳይ ስሜ አይጠቀስ ያሉኝ ነዋሪ ወጣቶቹ ነዋሪዎችን ማንነታቸውን እየለዩ እንደሚያጠቁ አብራርተው በከተማዋ የተለያየ አመራር ላይ ያሉ አካላትንም አብረው ወቅሰዋል። ነፍጠኛ ጉድፈላ አሁን ተነስተናል ውጣ እያሉ ድንጋይ የሚወረውሩት ልጆቹ መሮጥ ከሚያጠፈንኛ አመራሩ ጋር ያለው ችግር አመራሩ ያመጣ ዲሞክራሲ ችግር ቀበሌ ላይ ቁጭ ብሎ በቀበሌ ያለውን ሕዝብ ሲያምስ የነበረ አመራር እድገት እያገኘ እንጂ አይወርድም። የነሱ አመራር ላ እድገት እያገኙ ወደ ላይ ነው የሚሄዱት፣ ወንበሮችን እያስተካከሉ ቢሆን ያሉ ከትናንት በስቲያ ከከተማዋ ውጭ ከሚገኙ ስፍራዎች በመጡ ወጣቶች ጥቃት ደረሰብን ያሉ በዋናነት እናትና ሴቶች ያደረጉትን ትዕይንተ ሕዝብ ተከትሎ በትናንትናው ዕለት ደግሞ ድሬዳዋ ሌላ ሰልፍ አስተናግዳለች። እዚህኛው ሰልፍ ተሳታፊዎች ደግሞ ሳተነው የሚባለውን የወጣቶች ቡድን አባላት የሚከሱና ከትናንት በስቲያ ነበረውን ሰልፍ አንድምታ የሚቃወሙ ናቸው። እኒህናት በትናንቱ ሰልፍ ላይ ተሳትፈዋል። አያሌ ዘቻ የእሬቻን በዓል ለማክበር ወደ አዲስ አበባ ካቀኑት የድሬዳዋ ወጣቶች ተነጥለው እዚሁ በከተማ ውስጥ በዓሉን በሰላም በማክበር በመጫወት ላይ የነበሩ የኦሮሞ ወጣቶች ላይ ነው ከአማራ ብሔር የሆኑ ወጣቶች ድንጋይ መርወር የጀመሩት። ወደ አዲስ አበባ አቅንተው የነበሩት ወጣቶች ወደ ከተማዋ ተመልሰው ሲሰበሰቡ ቀድሞው ጥቃት ሲያደርሱ የነበሩ ወጣቶች ጸያፍ ቃላትን መጠቀም ጀመሩ። በዚያ ወቅት የተሰደቡትና ጥቃት የተከፈተባቸው ወጣቶች የአጸፋ መልስ ሰጥተዋል። ዛሬ ረፋድ ላይ ያነጋገርናችሁ እኒ ናት የከተማዋን ድባብ በጥቂቱ አጋር ትውን ነበረ። ከተማዋ እስካሁን ድረስ አልተረጋጋችም። ከንቲባው መጥተው ችግራችሁ ምንድን ነው ብለው ጠይቀውናል። ከንቲባው የኦሮሞ ወጣቶች በብዛት ወደሚኖሩበት አምስተኛ ወደሚባል ስፍራም ሄደው ጎብኝተዋል። እኛም ችግራችንን አሰምተናል። አድማ በታኝ ፖሊሶች የኦሮሞ ወጣቶችን ለይተው እንደሚደበድቡ ተናግረናል። ጠቡ በተነሳበት ወቅት በዋናነት የተጎዱት ቃፊራ አካባቢ በጉልበት ስራ የሚተዳደሩ የኦሮሞ ወጣቶች ናቸው። የድሬዳዋ ከተማ ከፍተኛ አመራሮች በሁለቱም ወገኖች የሚቀርቡ ቅሬታዎችን በተመለከተ ያላቸውን ምላሽ ለማግኘት የከተማዋ ምክትል ከንቲባ ከድር ጅውሃር የሕዝብ ግንኙነት ኃላፊ የሆኑት አቶ እዝቅያስ፣ የከተማዋ ፖሊስ ኮሚሽነር የሆኑት አለሙ መርጋ ይገኙባቸዋል የተባሉ ስልኮችን ደጋግመን ብንደውልም መልስ ለማግኘት አልቻለም። በጉዳዩ ላይ መረጃዎችን አሰባስበው መልስ ለመስጠት በትናንት ነው ዕለት ቃል ገብተውልን የነበሩት የፌዴራል ፖሊስ ኮሚሽነር እንደሻው ጣሰውም በተመሳሳይ ይህ ዘገባ እስኪጠናቀር ድረስ ባለው ጊዜ ስልካቸውን ደጋግመን ብንደውልም ሊነሳልን አልቻለም። ጥረታችንን እንቀጥላለን። የኢትዮ ጅቡቲ የባቡር ዝርጋታን ተከትሎ ስለመቆርቆሯ የሚነገርላት ድሬዳዋ ከተማ ከዛሬ 12 ዓመታት በፊት በማዕከላዊ ስታስቲክስ ባለሥልጣን በኩል ይፋ የተደረገው የህዝብና ቤት ቆጠራ መሠረት ከ300 ሺህ በላይ ህዝብ ይኖርባታል። ይኸው ሰነድ የከተማዋን ነዋሪዎች የብሔር ስበጥር ሲዘረዝር 46 በመቶ የኦሮሞ፣ 24 በመቶ የሶማሌ፣ 20 በመቶ የአማራ፣ 4.5 በመቶ ደግሞ የጉራጌ ብሔር አባላት እንደሆኑ የተቀሩት ብሔሮች አ ነጥብ አምስት በመቶውን እንደሚሸፍኑ ይናገራል። ከቅርብ ጊዜ ወዲህ የተነባበሩባት ግጭቶች ስሟን ባሉታዊ ጎን ከማስጠራታቸው ቀደም ባለው ዘመን ድሬዳዋ ትታወቅ የነበረው እነዚህ ሕዝቦች በዘረጉት የአብሮነት ኑሮ ልክ መሆኑ የብዙሃን ትውስታ ነው። በአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን እናመሰግናለን። ዝግጅታችን ይቀጥላል። የሲዳማ ውሳኔ ህዝብ ለማስፈጸም የሚረዳ የህግ ሰነድና የአሰራር ማዕቀፎችን እያዘጋጀ መሆኑን የውሳኔ ህዝብ ማስፈጸሚያ ፕሮጀክት ጽህፈት ቤት አስታውቋል። ብሔራዊ ምርጫ ቦርድ ሰሞኑን ባወጣው መግለጫ በጊዜ ሰሌዳ መሰረት ቅድመ ዝግጅት እያደረገ መሆኑን ገልጾ የደቡብ ክልል መንግስትና የሲዳማ ዞን አዘጋጅተው እንዲያቀርቡ የተጠየቁትን አስተዳደራዊ ግንኙነት የሀብት ክፍፍልና የሐዋሳ ከተማ ጉዳይ በተጠየቀው ወቅት አለማቅረባቸውን መግለጹ ተዘግቦ ነበር። ፕሮጀክት ጽህፈት ቤቱ ስራዎች አልተጓተቱም፣ ይልቁንስ በክልሉ የነበረው የጸጥታ ችግር ቀላል የማይባል አሉታዊ ተጽዕኖ አሳድረዋል ካለ በኋላ የክልሉ መንግስት በቅድሚያ ሰላም ለማረጋገጥ ትኩረት ሰጥቶ ሲሰራ መቆየቱን አስታውቋል። ዮናታን ዘብዲዮስ መግለጫውን ተከታትሎ ተጨማሪ ዘገባ አስተላልፏል። የፕሮጀክቱ ጽህፈት ቤት ኃላፊ አቶ አዳነ ገብየሁ እንዳሉት የክልሉ መንግስት በክልሉ ህገ መንግስት መሰረት ውሳኔ ህዝብ የማስፈጸም ኃላፊነት ለመወጣትና ሂደቱን ለማቀላጠፍ የሚያስችሉ ተግባራትን ያከናወነ ነው። ይልቁንስ በክልሉ የነበረው የጸጥታ መታወክና አለመረጋጋት በፍጥነት ወደ ውሳኔ ህዝብ ስራ እንዳይገባ ቀላል የማይባል አሉታው ተጽዕኖ ማሳደሩን ገልጠው የክልሉ መንግስት ለህዝበ ውሳኔ ቅድሚያ ሰጥቶ እየሰራ ቢቆይም የክልሉን ሰላም ማረጋገጥ ደግሞ ልዩ ትኩረት ይሻ ነበር ነው ያሉት። በዚህ ሂደት ያው ለህዝበ ውሳኔው ከሚያስፈልጉ ቅድመ ሁኔታዎች አንዱ ህዝበ ውሳኔውን የሚያስፈጽም አካል ማደራጀት ነው። ይኸውም የህዝበ ውሳኔ ማስፈጸሚያ ፕሮጀክት ጽፈት ቤት ተቋቁሟል አንዱ አካል ነው። የፕሮጀክቱ ጽፈት ቤት ከተቋቋመ በኋላም የተጓተተ ስራ አለመኖሩን ጠቅሰው ጽፈት ቤቱ የተሰጠውን ኃላፊነት መወጣት ጀምሯልም ብሏል። በተቻለ መጠን ለማፍ ተቋርጦ የሚሞከርበት ሂደት እንዳለ የሚሞከርበት ሂደት እንዳለ ነው። ይህ ፕሮጀክት ጽህፈት ቤት ከተቋቋመም በኋላ በህግ የተሰጠው ስልጣን አለ። ያው በደንብ ቁጥር 172/2002 ነው ደንቡ የወጣው። ደንቡ መስከረም 12 ነው የጸደቀው። ስለዚህ ጽፈት ቤቱ ከተደራጀ በኋላ ለህዝበ ውሳኔው አፈጻጸም የሚያመቹ ተግባራት ብለን በሶስት ዋና ዋና መንገዶች ነው የተከፋፈለ። ከህዝበ ውሳኔ በፊት የሚተገበሩት ተግባራቶች አንዱ ያው የህግ ማዕቀፎችን ማዘጋጀት ነው። የህግ ማዕቀፎች የምናዘጋጀው የአስተዳደራዊ ከሆነ ህጋዊ ማቀፎች ሊዘጋጁ ይገባል። ይሄ እንዴት አድርጎ ህዝበ ውሳኔው ለማስፈጸም አጋዥ የሆኑ የሚያግዙ ለሁሉም አካላት ምቹ የሆነ መደላደል የሚፈጥር ስራ መስራት ነው። እነዚህ ስራዎች እየተከናወኑ ነው። ጽፈት ቤቱ የሲዳማ ክልልነት ጥያቄ በተመለከተ በክልሉ ምክር ቤት የሚሰጡ ውሳኔዎች መፈጸማቸውን ለማረጋገጥና ለመምራት እንዲሁም የህግና የህገ መንግስት በላይነት እንዲከበር ማስቻል እንደሆነ ገልጠው ከውሳኔ ህዝብ በፊት በወቅቱና ከውሳኔ ህዝብ በኋላ ያሉ ህጋዊና አስተዳዳራዊ ጉዳዮችን የመከታተልና የማስፈጸም ተግባራትን እንደሚያከናውን ያስረዱት ውሳኔ ህዝብ ሰላማዊና በህዝቦች ዘንድ ተቀባይነት ያለው እንደሆነና አብሮ የኖሩ ህዝቦችን ማህበራዊ ግኝት በማናጋ መንገድ ውሳኔ ህዝብ እንዲካሄድ ምቹ መደላደል የመፍጠር ስራ እንደምሰራ ገልጿል። የብሔራዊ ምርጫ ቦርድ ሰብሳቢ ብርትኳን ሚደቅሳ ሰሞኑን ለኢትዮጵያ ቴሌቪዥን በሰጡት መግለጫ ምርጫ ቦርድ በወጣዊ ጊዜ ሰሌዳ መሰረት ቅድመ ዝግጅት እያደረገ መሆኑን ገልጠው የደቡብ ክልል መንግስትና የሲዳማ ዞን አስተዳደር አዘጋጅተው እንዲያቀርቡ የተጠየቁትን አስተዳደራዊ ግንኙነት፣ የሀብት ክፍፍልና የሀዋሳ ከተማ ጉዳይ በተጠየቀው ወቅት አለመቅረባቸውን ገልጸውም ነበር። ክልሉ ሲደራጅ በፊት ከነበረበት ክልል ምን አይነት ግንኙነት ነው የሚኖረው? ሲለያይ እንዴት ነው የሚለያየው? በምን አይነት ሁኔታ ነው የሚለያየው? ይሄ ክልል የቀድሞ ክልል ሀዋሳን በከተማነት እንደሚጠቀም ይታወቃል። ያኛው የሚመጣው ሪፈረንደም ደግሞ ሕዝበ ውሳኔው ከፈቀደለት ና ከወሰነለት ወደፊት የሚቋቋመው ደግሞ ክልል ሀዋሳን እንዴት ነው የሚያያት? እንዴት ነው የሚያቅፋት? በጋራ ነው ከተማዋን የሚጠቀሙት? እንዲህ እንዲህ አይነት ነገሮች አሉ እና እነዚህን ነገሮች ምርጫ ቦርድ ሊወስናቸው ወይም ሊፈታቸው ወይም አቅጣጫ ሊያስቀምጥላቸው አይችልም እና እነሱ ደግሞ ካልተቀመጡ የሂደቱን ሰላማዊነት ና ህጋዊነት ማረጋገጥ በኛ በኩል አንችልም። ሶ እነዚህን ነጥቦች በተመለከተ የህግ ና የአስተዳደር ውሳኔዎች ውይይቶችና ድርድሮችም ጭምር በተለያየ አካል መደረግ ስላለበት እሱን አድርጋችሁ ሰነዶቹን አቅርቡ ብለናቸው እነሱም ፈቃደኛ ሆነው በደብዳቤ ማረጋግጠውልን ነበረ። ያ መስከረም አስራ ሁለት መፈጸም ነበረበት ግን አልደረሰልንም በሚል ወደ መስከረም ሰላሳ እንዲራዘም ጠይቀዋል። የአስተዳደር ወሰን የቀበሌዎቹን ብዛት፣ ኤግዛክትሊ ይህንን ህዝበ ውሳኔ የት ነው የምናስፈጽመው የሚለውን የተረጋገጠ ኦፊሻሊ ቬሪፋይድ የሆነ መረጃ ከክልሉ ነው የምንጠብቀው። ይሄ ትንሽ ዘግይቶብናል። ወደ መስከረም ሁለት ገደማ መምጣት ነበረበት ስራዎቹ አልባቱም ወይም አልቆም ያሉት የፕሮጀክቱ ጽህፈት ቤት ኃላፊ አቶ አዳኔ በበኩላቸው ናቸው የዞኑ መስተዳድር በውሳኔ ህዝብ ክልል ሆኖ የሚቋቋም እንደሆነ በክልሎቹ መካከል የሚኖር መብትና ከዚ ጋር በተያያዘ የሚነሱ የሀብት ክፍል ጥያቄዎች የሚስተናገዱበት የህግ ሰነድና የአሰራር ማዕቀፎች በማዘጋጀት ላይ እንደሆነም ገልጧል። ነገር ግን የውሳኔ ህዝብ ማስፈጸሚያ የፕሮጀክት ጽህፈት ቤት የክልሉን ምክር ቤትና የምርጫ ቦርድን ኃላፊነት ተክቶ እንደማይሰራ ነው ያስረዱት። እንግዲህ የአሰራር ስርዓቶች ሲባል የጋራ የሆነ ስለሆነ እንደ ረቂቅ ማዕቀፎች ናቸው የሚዘጋጁት ሁለቱንም አካላት አብሮ የሚኖሩ አካላት እንዴት የጋራ ሀብት ያፈሩታለ? የጋራ ሀብት ክፍሉ እንዴት ሊሆን ይችላል? ህጋዊ አሰራሮቹ እንዴት አድርገን ተከትለን መፈጸም አለብን? ያው የህገ መንግስት አንቀጾቹ አጠቅልል ያሉ ናቸው። ነገር ግን ለእነዚህ ዝርዝር አፈጻጸሞች ናቸው የሚዘጋጁት። እነዚህ አፈጻጸሞች በጊዜ እንዲቀርብ የምርጫ ቦርድ ቀደም ሲል በሰጠው መግለጫ አለ። ለእነዛ የሚያመቸውን አሁን የድራፍቲንግ ስራዎችን ነው እየሰራ ነው ያለ ነው፣ እና የተቋረጠ ስራ የለም በእኛ እምነት ያው ከጊዜው እስከሚደርስ ድረስ የተቻለ ፍጥነት ለመስራት ለማከናወን ጥረት እያደረግን ነው። ያለ የህግ ሰነድና የአሰራር ማዕቀፎች በርቂቅ ደረጃ ላይ መሆናቸውን የገለጡት የጽህፈት ቤቱ ኃላፊ የርቂቅ ዝግጅት ተጠናቆ ህዝብና የሚመለከታቸው አካላት ከተወያዩበት በኋላ እንደሚጸድቅም ተናግሯል። መጠናቀቅ በሚገባው ሰዓትም ለማጠናቀቅ ጥረት እየተደረገ ነው ብሏል። ለአሜሪካን ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም አድማጮች አሁን ደግሞ ሴቶችና ቤተሰብ ፕሮግራም ይቀርባል። ከፊታችን የአውሮፓውያን 2020 ዓመተ ምሕረት ጀምሮ አመራር ላይ የሚወጡ ሴቶችን ተሳትፎ ቁጥር እንዲጨምር ለመሥራት ዝግጅታቸውን ማጠናቀቃቸውን ከእንግሊዝኛ ስማቸው ምሕፃር ኤውብ ተብለው የሚጠሩ የደፋር ሴቶች ማኅበር አስታውቀዋል ኤደን ገረመው የማኅበሩን አመራር ቦርድ አባላትና አሰልጣኝ ፍጹም ኪዳነ ማርያምን አነጋግራ ተከታዩን ዘገባ ለሴቶችና ቤተሰብ አዘጋጅታለች ዘገባው በወይዘሮ ፍጹም ማብራሪያ ይጀምራል ሴት ልጅ እናት ናት ሴት ልጅ ከቤት ውጭ ብዙ ነገር ኃላፊነት መሸከም አትችልም የእሷ ስራ ይሄ ነው የሚለው ከመደጋገሙ ግዛት እኛም አኔም ብለን ተቀብለነዋል። እኔ እኮ እችላለሁ፣ እናትም መሆን እችላለሁ። ተምሬ ለኢኮኖሚውም ቤተሰቤ ውስጥ አጋር ሆኜ ለቤተሰቤ ጥሩ ነገር፣ ጥሩ እንጀራ፣ ጥሩ ዳቦ ማቅረብ እችላለሁ ብላ የምትወጣ ሴት መኖር አለን። አሁን እንዳልኩሽ ትልቁ ነገር እየቀየረች እየቀየረች አለች። ይሄንን ነው በ2010 ዓ ም ተመስርቶ ላለፉት ዘጠኝ ዓመታት ከመቶ በላይ አባላትን በመያዝ ሲጓዝ የቆየው የደፋር ሴቶች ማህበር ወይም አሶሽን ኦፍ ውመን ኢምቦልድነስ የቀድሞ የቦርድ አባልና የአሁኑ የቦርድ መሪዎች ልዩ አሰልጣኝ የሆነችው ፍጹም ኪዳነ ማርያም ናት። ኤዊፕት እነዚህን ሴቶችን የተጫኑ ዘልማዳዊ አስተሳሰቦችን ፈንቅሎ በማለፍ ከመጪው የፈረንጆቹ አመት ጀምሮ ኢትዮጵያ ውስጥ ያሉ የሴት አመራሮችን ቁጥር ለመጨመር እንቅስቃሴ መጀመሩን ትገልጻለች። የደፋር ሴቶች ማህበር ነው። ተስፋ ሴቶች ማለት ደግሞ ምን ማለት ነው? የእኔ ጉዳይ የሁሉም ሴት ጉዳይ ነው፣ የሁሉም ሴት ጉዳይ ይመለከተኛል። ሴት ትችላለች፣ ሴት መሪ ትሆናለች፣ መሪ ናት፣ ብቁ ናት ብላ የምታመን ማህበር ናት። እንግዲህ የእኛ የሴቶች ማህበር ስለሆነች አንቺ እያልኩ ነው የማስረዳሽ። በሁለት ሺህ ሀያ ላይ እንደ ትልቅ ቀደምት የያዘችው ምንድን ነው? ሴቶችን አመራር ላይ ያሉ በሀገር ደረጃ በየቢሮ ሀምሳ መሆን አለበት የሚል ትልቅ ዘመቻ ይዘን ተነስተናል። ይህ አሁን የኤውብ የሚቀጥለው የሀያ ሀያ ትልቁ ስራችን ነው። ይህንን ህልማችንንም ደግሞ በሂደት እውን እናደርጋለን እናደረጋለን ብዬ አስባለሁ። አሁን የትኛው መስሪያ ቤት ስቴጂ ቦርድ ሩም ውስጥ ብታይ አንድ ከበዛ ሁለት ነው የምታገኘው። ቦርድ ደግሞ ውሳኔ ሰጪ አካል ነው። ውሳኔ የሚሰጥበት አካል ላይ የሴቶች ተሳትፎ ሀምሳ ሀምሳ መሆን አለበት። ምንድን ነው ያደረግነው? አሁን በሁለት ሺህ አስራ ዘጠኝ ላይ መጀመሪያ ኤውብ ከአጋር ድርጅቶች ወርልድ ባንክ ጋር በመሆን ይህንን አለማዋን በማሳወቅ ሴቶች ደግሞ ለድርጅት አመራርነት ብቁ እንዴት መሆን ይችላሉ፣ እንዴት ማብቃት ይቻላል የሚለውን ትሬኒንግ ወሰድን። ብዙዎቻችን መስተናል። ይኸው አባላት እኛ ዘመቻውን ስንጀምር ለቦርድ አባልነት ብቃት ያላቸውን ሴቶች አዘጋጅታለች ከእኛ ስልጠና ማግኘት ይችላላል ብለን እድሉ እንሰጣቸዋለን። ሁሉም ብዙ የትምህርት ዝግጅትና ብዙ የስራ ልምድ ያላቸው ናቸው። ይህንም ጨምሮ ስለዚህ ሁላችንም እዛ ቦርድ ውስጥ ገብተን ለማገልገል ግድ ይሆነናል። ያንን አውቀታለች። ኤዎ ተወሰኑ ድርጅቶች ይህንን ማድረግ ከቻልን እንደ ተሞክሮ ይታይና ለሌሎችም ደግሞ እነሱ እኛ እንደዚህ በማድረጋችን ተጠቅመናል ሲሉ ያንን ደግሞ ይወርዳል ማለት ነው። አንዱ ላሉ እየተቀባበለ ሄዳል ማለት ነው። እንደ ኤሮፓን አቆጣጠር በ2019 ዓ.ም የተባበሩት መንግስታት ድርጅት የልማት ፕሮግራም ዩንዲፒ ባወጣው የጾታ እኩልነት ማነፃፀሪያ ሪፖርት መሰረት ኢትዮጵያ ከ189 አገራት 173ኛ ሆናለች። በዚህ ሪፖርት መሰረትም በኢትዮጵያ ውስጥ ያለው የሴት አመራሮች ተሳትፎ በጣም ዝቅተኛ ከሚባሉት መካከል ነው። ይህን ስልጣን በምንወስድበት ጊዜ የነበረን ኢትዮጵያ ውስጥ ያሉ ቦርዶች ይህንን ያህል ናቸው ያሉት ሴቶች ተብሎ የተጠናጠናት ስለሌለ በአፍሪካ ደረጃ ግን ሁለት ፐርሰንት ነው። ይህ ማለት በአጠቃላይ በዓለም ላይ ያለው የሴቶች አመራር ደረጃ ላይ የመውጣት አቀት ገና ነው፣ ገና መሰራት ያለበት ነው እና አሜሪካም ወይም ትልልቆቹ ያደጉ የምታያቸው ሀገሮች አልደረሱበትም። ነገር ግን እነሱ ስላልደረሱ እኛ እንደርስም የሚል አቋም የላትም። ኤቡድ ኤቡድ በሀምሳ ሀምሳ ብላ ስትነሳ አንዱ ስራዋ ጥናቱን ማድረግ ነው። የተወሰኑ ድርጅቶችን ትልልቅ የሚባሉትን ድርጅቶች ወስደ ምን ያህል አመራር ላይ ያሉ ሴቶች አሉ የሚለውን ማጥናት አንዱ ስራችን ነው። ሀምሳ ሀምሳ በሀያ ሀያ በፈረንጆች ደርሳለች ማለት አይደለም። እንጀምረዋለን። አንድ ቦታ ላይ ግን እንደርስበታለን። ላለፉት ዘጠኝ ዓመታት ሳምንታዊና ወርሃዊ የልምድ ልውውጦችን በአባላት መካከል በማድረግ ሴቶችን ማብቃት ላይ ትሳተፍ የነበረ ሲሆን በዚህ ብቻ ሳይገደብም በየአመቱ የበቁና ለትውልድ ትርፍ ያለውን ስራ ላይ የሚሳተፉ ሴቶችን የምትዘክርበት አመታዊ የበቃ ሴት ፕሮግራም ታዘጋጃለች። አሁን ራሱ በዚህ በኦክቶበር ወሩ በዚህ አመት አምስት የበቁ ሴቶች ተመርጠዋል። ይህ ማለት ምንድን ነው እነኚህ ሴቶች ለማህበረሰቡ ባደረጉት ልዩ አስተዋጽኦ ማህበረሰቡ እንዲመርጣቸው እንዲያው ጥሪ አድርገን በዛ መሰረት አሁን አምስት አውጥተናል እነኚህ አምስት ሴቶች ኦክቶበር ሀያ ላይ ሽልማት ይሰጣቸዋል የበቁ ሴቶች የሚል ይህ የሚጠቅማቸው ምንድን ነው እነሱን እናሳውቃቸዋለን እናደንቃቸዋለን እናመሰግናቸዋለን ይህ በኤውብ ውስጥ ለየት የሚያደርገው ምንድን ነው እኛ ራሳችን ሴቶች ሆነን ሴቶችን አውጥተን ነው የምናመሰግነው ከእነኝህ አንዷ የላቀችዋ የአመቱ አምባሳደር ትሆናለች። ከዛ ውጭ የመቶ ሺህ ብር ሽልማት ይበረከትላታል። ያንን መቶ ሺህ ብር ተቀብላ ምንድን ነው የምታደረገው? ለራሷ ድርጅት ወይም ለግል ጥቅሟ አደለም የምታደረገው። እሷ ደግሞ እንደ እሷ ልትበቃ የምትንደረደርን ሴት ትለግሳለች ማለት ነው። ስታጠቃልልም ፍጹም ወጣት ሴቶች እራሳቸውን በትምህርትና በስልጠና ማዳበር እንደሚገባቸውና እችላለሁ ብለው ማሰብ እንዳለባቸውም ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው። I'm uh sorry. -huh. ኤደን ገረመውን እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። የማጠቃለያ አንድ ሁለት ዜና ከቆንጭት እንሰማለን። የደቡብ ሱዳን ፕሬዚደንት ሳልቫ ኪር አስተዳደር የእርስ በርስ ጦርነቱን እንዲያስቆም የተደረሰውን ስምምነት ተግባራዊ የማያደርገው ከሆነ ዩናይትድ ስቴትስ ተጨማሪ እቀባ ልትጥልበት ዝግጁ ነች ሲሉ ውስጥ ሀገሪቱ የዩናይትድ ስቴትስ አምባሳደር አስታውቀዋል። ዓለም አቀፍ የቀይ መስቀል ኮሚቴ በዓለም ዙሪያ የደረሱበት ጠፍቷል ተብሎ ከቀረቡለት ሰዎች ቁጥር ውስጥ የሚበዙት ናይጄሪያውያን መሆናቸውን በዛሬው ዕለት አስታወቀ። ጀርመን ሀለ ከተማ ላይ ሁለት ሰዎች የተገደሉበትን የተኩስ ጥቃት ክትትል ፌዴራል አቃቢያን ሕግ ተረክበዋል። ጀርመን ውስጥ በሽብር ተግባርነት የሚጠረጠሩና ብሔራዊ ጸጥታን የሚመለከቱ ጉዳዮችን የሚከታተሉት የፌዴራሉ አቃቤ ሕግ መሆናቸው ታውቋል። የተከበራቸውሕ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጅታ የነን አብራችሁን ስላመሻችሁ እጅጉን አድርገን ነው የምናመሰግናችሁ። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም። በደህና ደሩ። በደህና ደሩ። ペペペペペペペペペペペペペペ